Campina BOA. Campina BOA. Salam, salam, and the Tamasha. Chu, Tasafru Gababalu, tax you, Montpal, Campina BOA. Ask about Ladies and gentlemen. Ladies and gentlemen. Africa's is DJ, DJ Fatih, on the 1 and 2. One love for built mission. ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን፣ ከዋሽንግተን ዲሲ ስቱዲዮ 14 በቀጥታ ወደ እናንተ የሚደርሰው የአርቡ ጋቢና ቪኦኤ ፕሮግራማችን ተጀምሯል። ማስተናገዳችሁ ዲዲዲዲዲዲጄ ፈጹ ነኝ። አብራችሁ እንድትቆዩ በመጋበዝ እንግዲህ በዓል ደርሷል። አዲስ ዓመት ደርሷል። 2009 ደርሷል። ዛሬ እንግዲህ በዛ ዙሪያ ነው አብረን የምንቆየው። እስቲ ያሳፈርኳቸውን ሰዎች ላስደምጣችሁ። እንግዲህ ካሳንችስ እንደምታውቀው ሞቅ ያለ ነው። በጣም በርካታ ሰዎች አሉ። ያው የተለያዩ ሰዎች ዶሮውንም ምንንም ይዘው እየተንቀሳቀሱ፣ ካሳንችስ እንደምታውቀው ነው። እንግዲህ ካሳንችስ ቢያሳ ሞቅ ያለው ናቸው። ወደ ካሳንችስ ደውዬ ነበር። የታወቀው ዳንኤል አይሬ ወይም ዳንኤል ግዛውን ነበር ያናገርኩት። እስኪ መልካም ምኞቱን ተመኝተዋል። ሌላም አለኝ። They told me that you're a comedian from uh, Ethiopia. Everybody knows you. Yes. Yes, that's it? That's all you say? Yes. <laughs> <laughs> <laughs> <laughs> ah. እንግዲህ ከእነዚህ ሰዎች ከአሁንን ጥሩ ጥሩ የአውዳመት ሙዚቃዎችን ይዘን አብረን እንቆያለን ለሚቀጥሉት ሰላሳ ደቂቃ ያህል ዲዴ ፋቱነኝን ማስተናግዳችሁ በጋሽ አበራ ሞላ ወይንም ስለሺ ደምሴ አዲስ ዓመት ሙዚቃ ጀምረናል። አብራችሁ ቆዩ ብለን ብለን ብለን Papa Lembelen, who been in, <English> <speaking> in <English> እንኳን ቤት እና የለኝም አጥር፣ ከደጅ አድራለሁ። ኮኮብ ሴቆጥር ኮከብ ቆጥሬ ስገባ ቤቴ ትቆጣኛለች የእንጀራ እናቴ። እናትን ጥሯት መዳኒቴን እሷን ብታጡ መቀነቷንም I will buy a good yohanes en matos n markos lukas yatek n yetena yeselam yedesa Sha ji eu sha sha leva, devon sha sha esteri lava, sha ji eu sha sha leva, devon esteri lava zaman many of all, so many is in the car. So many is in the car. So mata is zaman the car. is the car. So in the car. So many is in the car. So I don't know. I know. Yo ha, ጤና ይስጥልኝ ማሉ በል። ስሜ አበራ ይባላል ከዋሽንግተን ዲሲ ኦ በጣም ጥሩ አበራ። እዚህ ዋሽንግተን ዲሲ ስትኖር ስንት ጊዜ ሆነ? አንድ አራት አመት አልፎኛል። ቀጥታ ከኢትዮጵያ ነው የመጣሁ? ከኢትዮጵያ ነው የመጣሁ። እንዴት ነው እዚህ የምታከብረው በዓልን? በዓልን እንግዲህ ያው በተለያዩ እንቅስቃሴዎች እናከብራለን። ቤተ ክርስቲያን በመሄድ ቤተ ክርስቲያን በሚደረጉት የአመት በዓል ስነ ስርዓትን ተከታትለ ከዛ ቤተሰብ ጋር ሄደ ያው ከቤተሰብ ጋር ለማሳለፍ ነው እኛ እቅድ ያዝ ነው። ሁሉም ቤተሰቦች እዚህ ናቸው። ያለ እዚህ ያው የእነሱ በዓል የምንኖርበት ሀገር በዓል ስላልሆነ ጭር ያለ ነው። እና ምን አይነት ስሜት ይፈጥርብሃል? እንደ ሀገር ስም ባይሆን እንደው ለማስመሰል እንሞክራለን። ቡናውን አፍልተን ፈንዲሻውን አድርገን ቄጤማም ባይኖር እንግዲህ ቄጤማ አስመስለን በዓሉን በዓል ለማድረግ እና የባህል መጠጦች፣ ምግቦች እና ሙዚቃዎችን እያዳመጥን በዓሉን ለማሳለፍ ደፋ ቀና እያልን ነው። እንግዲህ እዚህ በጣም ጥሩነቱ ደግሞ የአሁኑ በዓል የገጠመው ቅዳሜና እሁድ ላይ ነው እና ስለዚህ ሁሉም ሰው በረፍት ነው የሚያሳልፈው። አንተም እንደዛው ነው። ትልቁ ነገር በጣም ደስ ያለን ለልጆችም ትምህርት ቤት አይሄዱም ቅዳሜና እሁድ እና ስራም ዝግ ስለሆነ እሁድ ዕለትና ቅዳሜን በሰፊው ከቤተሰብ ጋር ሆነ በዓሉን እንቁጣጣሽን እንግዲህ እንኳን ደህና መጣሽ ብለን ለመቀበል እየተዘጋጀ ነው። እሺ። በዚህ አጋጣሚ እንግዲህ ኢትዮጵያ ላሉ ወገኖች፣ ዘመዶች እንዲሁም በዓሉ ለሚያከብሩ ሰዎች የምታስተላልፈው መልእክት አለ? አለኝ። መልካም የአዲስ ዓመት እንግዲህ የዘንድሮ ዓመት ከአምናው የተሻለ እንዲሆን የብልጽግና የፍቅር፣ የደስታ ዘመን እንዲሆን ለሙላው የኢትዮጵያ ህዝብ እመኛለሁ። በተለይ ደግሞ ለቤተሰቦቼ እና ለባለቤቴ ቤተሰቦች ጅማ ለሚገኙት፣ ለጓደኞቼ አዲስ አበባ ውስጥ ለሚያቆኝ ለማውቃቸው፣ ለዘመዶቼ በሙሉ እንኳን አደረሳችሁ እላለሁ። በጣም እናመሰግናለን አበራ። እንግዲህ ለአንተም እንኳን ያደረሰ መልካም በዓል። እናንተንም መልካም በዓል በናይስትልኝ። ሰላም ማልበል ሳራ ከሜሪላንድ። ሳራ እንደምን አለሽ? በምን ስራ ላይ ነው የተሰማራሽው? እኔ ሊፍት ነው የምንሄደው። ሊፍት ማለት ያው ታክሲ እንደሚባለው ሁሉ ሌላ አይነት የትራንስፖርቴሽን አገልግሎት ማለት ነው። ሊፍት አዎ፣ ሊፍት ማለት እንግዲህ ለአድማጮቻችን ግልጽ ለማድረግ ሊፍት እና ኡበር የሚባሉ ሰርቪሶች አሉ። በሞባይል አፕ የምንጠቀማቸው ልክ እንደ ታክሲ ነው፣ ግን በራሳችን መኪና ነው የምንሰራው። በራስ መኪና የምንሰራው የታክሲ አገልግሎት እንደማለት ነው። በትክክል ገልጸኸዋል። ብዙ ሴቶች አይሰሩም። እነዚህ ይሄንን ሊፍት የሚሰሩ አውቃለሁኝ ግን ሊፍት ብዙ አይሰሩም። ና አንቺ እንዴት ነው ስራ እንደ የመረጥሽ፣ ወይስ ምን ምን አነሳሳሽ? እነዚህ ለመስራት ያው አሁን ቤተሰብ ሲኖርክ ልጅ ሲኖር እና ደግሞ እንደ ተጨማሪ ስራ ፓርት ታይም ጆብ የምንለው ማለት ነው ያስከፈልግ አሁን ይሄ ሊፍት ማለት በጣም ጥሩ ሚንት ኦፍ ጌኒ ማኒ ነው እና አዎ፣ ገንዘብ የምታገኝበት ነገር ነው ማለት ነው። ተጨማሪ ታገኝበት ማለት ነው። እንዴት ነው? ጥሩ ገንዘብ ይገኝበታል። ጥሩ ነው፣ ከሰራ ጥሩ ታገኛለ። እሺ፣ ሰዎች ስ የምትገኛቸው ሰዎች እንዴት ነው አስተያየታቸው? አንጅ፣ ያው ብዙ አይነት ሰው አለ። ያው ከስተመር ሰርቪስ ላይ ጎበዝ መሆን መቻል አለብ፣ የሚጠይቁህን ጥያቄ መመለስ። አንዳንዴ ስለ ቤተሰብ ይጠይቁሃል፣ ብዙ ወሬ ይፈልጋሉ። እንደገና ደግሞ ብዙ ደግሞ ዝም ብሎ የሚሄድ ሰውም አለና ልክ በጣም ከው ሰው ሙድ ነው መንቀሳቀስ ያለበት በራሳቸው ማለት ነው። ያው እንግዲህ በዓል ደርሷል። የኢትዮጵያ አዲስ ዓመት ሊከበር እንግዲህ ሁለት ቀናት ነው የቀሩት። በዓል ታከብሪያለሽ? በጣም ነው ምወደው በዓልን እንዴት ነው እስኪ አንቺ በዓልን የምታከብረው እዚህ ሀገር? በዓልን ያው እዚህ ሀገር ማከብረው ያው ከጓደኞቼ ጋር እና እንዲሁም ከቤተሰቦቼ ጋር ተሰብስበን ያው የተሰራውን ነገር በመቅመስ እንዲሁም ስለ ሀገር ቤት እየተጫወትን ብዙ ነገር በማስታወስ እናከብረዋለን ከዛ ማለት እዚህ ስንኖር ሀገር ቤት እንዳለው አይደለም አከባበሩ ሞቅ ሞቅ አይልም መንገዱም ያው ጭር እንዳለ ነው ሀገር ቤት ቢሆን ኬሴ ማዘጉ ይሸጣል በግ ድምፅ ትሰሚያለች ዶሮ እዚህ ጋ በቃ ግርግር አለ እዚህ የለም እሱ ምን ይፈጥርብሻል አዎ ትንሽ ቅር ይላል ግን ያው ለማስመሰል እየሞከርን ያው እናከብራለን ብለን ሞቅ ባለ ሁኔታ ዶሮ ወጥ ነው የምትሰሩ ወይስ በግ ታርዳላችሁ አንዳንድ ሰው በግ ያርዳል እኛ ግን የምናደርገው ዶሮ ወጥ ነው የምንሰራው እና ማን ነው የሚሰራው እኔ ነኛ እንዴት ነው ዶሮ ወጥስ በጣም ቆንጆ በጣም ጥሩ ነው። ስለዚህ መጨረሻ ላይ እንግዲህ የምታስተላልፊ መልእክት ካለ በዓሉን አስመልክተች አስተላልፊና እንጨርሳለን። እሺ፣ መጨረሻ ላይ ማስተላልፈው ምንድን ነው? ለሁሉም ለቤተሰቦቼ፣ እንዲሁም ለባለቤቴ ለዳዊት፣ እንዲሁም ለቤተሰቦቼ በሙሉ መልካም በዓል ለሁላችሁም መልካም በዓል እያልኩኝ ቅድሳለሁ ማለት በጣም እናመሰግናለን። እንግዲህ ለአንቺም ለቤተሰብሽ መልካም በዓል እንመኛለን። ደህና ሁኚ። ለእናንተም እንደዚያው አመሰግናለሁ። የክረምቱ ወር አልፎ ለበጋው ለቋል፣ ሜዳው ሸንተረር ጋራው ባበቦች ደምቋል። ሸሞን ዋናዬ ሽግርግሩ ድረስ ባው ዳመት በአገር መንደሩ የክረምቱ ወር አልፎ ለበጋ

Such okay. okay. okay.

How are you, sir? I'm good. This is Kababo Gada. Yes, what do you want? They told me that you're a comedian from uh, Ethiopia. Everybody knows you. Yes. Yes, that's it? That's all you say? Yes. <laughs> እንደምን ጠፋ እኮ አሉ እንግዲህ እንዴ ነው አተላደቡ በኢንተርኔት ለቀዋል እና እየሰማሁ ስልክ ነበር በኦዲዮ አዎ፣ ቪዲዮ አትክረስ ሲባል ደግሞ በኦዲዮ መጡ፣ ደሞ መጡ። በጣም አይገርም! ግን የቆየ ነው ያሁን ሰሞኑ ቆይቷል። ሰማኝ ማበላት አንድ ሁለት አንድ ደቂቃ ምናምን፣ እንኳን አደረሳችሁ ለኢትዮጵያ ህዝብ። ልቅዳ እንግዲህ መልካም ምኞት መግለጫ ይህ እንግዲህ ለቤተሰቦቼ፣ ለልጆቼ፣ ለባለቤቴና ለመላው የኢትዮጵያ ሕዝብ በሙሉ መጪው ዘመን የሰላም፣ የፍቅር፣ የደስታ ይሆንልን ዘንድ ጥሩ ነገር የምናይበት፣ ጥሩ ነገር የምንሰማበት፣ ጥሩ ነገር የምናደርግበት ዓመት ይሆንልን ነው የምለው። በዚህ አጋጣሚ በጣም ጥሩ በጣም ጥሩ። ይህንን በቀጥታ እናስተላልፋለን። ሉ እናመሰግናለን። ክቤ ሌላ ቀን እንገናኛለን። ን አይ ኖ ኑኖ እዚህ ያለና አንድ አበሻና ዳያስፖራ አበሻና እዛ ኢትዮጵያ ውስጥ ያለ አበሻ አንድ ጊዜ ሲያወሩ ፖለቲካ ሲያወሩ ስም አለው እዚህ አለው። እዚህ እኮ አሜሪካን ሀገር ዋይት ሀውስ በራፍ ላይ ቆመ ኦባማ ይውረድ ብትል ቀኑ ሙሉ ጉሮሮ ይደርቃል እንጂ ማንም ይነካ የለም። አለው ኢትዮጵያ ውስጥ ያለው እኛስ ጋር ማን ይነካል? ማን አባቱ ይነካል? ቤተ መንግስት በራፍ ላይ ቆመ ኦባማ ይውረድ፣ ኦባማ ይውረድ ብትል፣ አረ ሌላ መስላችሁ ነው። እና በጣም ነው የሚገርመው። አንድ ጊዜ ደግሞ ተረት የሆነ ጆክ ነው አሉ። እዚህ አሜሪካን ውስጥ አንዱ አበሻ ተቸግር በቃ ስራ ማቶ ምን ማቶ እንደዚህ ምናምን ዞር ብሎ የሚያየው ጠፋና ምን አባቱ ብሎ የሚበላው ሲያጣ ዋይት ሃውስ በራፍ ላይ ያለውን ሳር አሉ አጎንብሶ አሉ ሸከሸቆሉ ሲገጣሉ ኖባማ አይተውት ምንድነው ያ ሳር የሚበላው አምጡ ተባለ። ወዲያው ጥላ አርገው ወማፈፊ ዋት ሃፕን ዩ ቲንክ ግራስ ምናምን አሉ ራበኝ፣ ምን ልብላ ራበኛ ታዳቢ ረባ አትጠይቅም እንዴ እንደዚህ ምናምን ብለው በቀን ሶስት ጊዜ ማክዶናል እንደዚህ ዶናት ምናምን ታዘዘለትና በቃ ተኩራራ። ይሄ ዜና በዓለም ላይ ተሰራጭቶ ማን ይሰማል? አንድ ቺስታ አሜሪካዊ ኢትዮጵያ ውስጥ አሉ አዲስ አበባ ያለች ቺስታ አሜሪካዊ ይሰማሉ። የአበደ አሜሪካዊ ይኗሉ ባይ በድራግ በምናምን እዛ ቡዶ ይቀራል ነው ኢትዮጵያ እናነበበና አሃ ይሄም አለ ቤተ መንግስት በራፍ ላይ ያለውን ሄዱ አሉ ሳር ገና አንድ የከመጋጡ ነው አሉ ዋይ ምን ነው ካፋየ ተቀምጠው አቶ አትመለከቱ አንተ ምናምን ተባለ። ሄዶ ፌዴራሎች ላታርጎ ግሩ መሬት ሳይነካ እንደዚህ አንጠልጥለው፣ ዋይ አንተ ዝም ብሎ ሳር ትበላለህ? ፍየል ራበኝ። ታዲያ ቢሮ ነገ ምን በላለው አታስብም ነው አሁን የው ሳር ማጨጃ አርገውታል አለ። እዛ ሳር ሲያደጋሉ እሱን ይለቁታል አሉ በጣም እና እዚህ ሀገር አሁን ለምሳሌ ቅድም እንዳልኳችሁ ስራ ይበዛል። እንደዚህ እንደዚህ እንደዝናብ ነው ዝናብ መጥረጊያ ባሉት የዚህ ሀገር ኑሮ ሽው ሽው ነው እና አውሮፓ እንደዚህ አይደለም፣ የተረጋጋ ነው። እዛ ለምን ሪፊውጂ ይበዛል እዛ እና መንግስት ነው የሚሰጣቸው የጾም በየአይነታቸው ላጥ እያደረጉ መተኛት በቃ ነው እና እዛ ምንድነው ችግሩ ወረቀት ለማግኘት በጣም ችግር ነው የመኖሪያ ወረቀት ለማግኘት ችግር ነው ስለዚህ አንዳንዱ አበሻ ምን ያደርጋል ጠጋ ይላል ፈረንጅ ጋ አሮጌት ፈረንጅ ፈልጎ ለወረቀት ብሎ ጠጋ ይላል ምን ያደርግ ለወረቀት ነው እና አንዱ አበሻ አሉ አንድ ቀን ከአሮጌቱ ፈረንጅ ጋር መንገድ ላይ ሄዳሉ አሉ አበሻው ፊት ፊት ሄዳል ኩሮ አበሻ ፈረንጅ አሮጌቷ ፈረንጅ ከኋላ አሉ እንደማን ከሽከሻ ከሽከሽ ከሽከሽ እያለ ትሄዳለች እና ፈረንጇ ወደቀች አሉ ልጁ አላየም ዝም ብሎ ሲሄድ አሉ ሌላው አበሻ አረ ወረቀትን ጥላሉ ዳኒ እንዴት ነህ ሰላም ነው አለው እንደምን አለፋችሁ እንዴት ነው በዓል እንግዲህ ዋዜማው ላይ እንገኛለን እና በዓል እንዴት ነው ካሳንቺስ አካባቢ ውስጥ በእናትህ ንገረኝ ያው እንግዲህ ካሳንቺስ እንደምታውቀው ሞቅ ያለ ነው በጣም በርካታ ሰዎች አሉ ያው የተለያዩ ሰዎች ዶሮውንም ምንሆኑም ይዘው እየተንቀሳቀሱ ሞቅ እንዳለ ነው ካሳንችስ ያለው ሞቅ ደመቅ እንዳለ ነው ሞቅ ደመቅ እንዳለ ነው ያው ካሳንችስ ያው ብዙ ህዝብ አለ መንገዱ ላይ በየቦታው የሚዝናኑ ሰዎች አሉ ያው ካሳንችስ እንደምታውቀው ነው እንግዲህ ካሳንችስ ቢያሳ ሞቅ ያሉ ናቸው ሞቅ እንዳለ ነው ካሳንችስ አይ በጣም ጥሩ አንተስ እንዴት ነው የምታከብረው በዓሉን ያው ከቤተሰብ ጋር በመሆን ነው እንግዲህ ከቤተሰብ ጋር በመሆን ያው በዓሉን እናከብራል። ሌላ እንግዲህ ያው ሙዚቃ ነው። እንደ ድሮ ብዙ የወጡ አልበሞች የሉም የተወሰኑ ናቸው። በፊት በፋሲካ እና በአዲስ ዓመት ብዙ ይወጣ ነበር። አሁን ብዙም አልወጣም። እንግዲህ በመጨረሻ የመልካም ምኞት መግለጫ አናስተላልፍ እና እንሰነባበት ዳኒ። እንግዲህ ለመላ ቤተሰቦች፣ ለመላ ህዝብ በሀገር ውስጥም ያሉ በውጭም ላሉ ያው መልካም በዓል ይሁን፣ መልካም አዲስ ዓመት ይሁን። እንግዲህ አዲስ ዓመት የሰላም፣ የፍቅር፣ የደስታ የብልጽግና ይሁን። አይሬ እንግዲህ ደስታ፣ ሰላም፣ ፍቅር ማለት ነው። ያው የሰላም፣ የፍቅር ሊሆን ነው የምመኘው ለሁሉም፣ እና በመልካም አዲስ ዓመት እላለሁ። ለአንተም እንደዚሁ እመኝልሃለሁ። ፋት በጣም አመሰግናለሁ ዳኒ። ሰላም ሰላም። ጠናች ጥሪ ማን ልበል? ዳኒ እባላለሁ። ሰላም ታዲያስ፣ እንዴት ናቸው? ዳኒ ዳኒ እንዴት ነህ? የት አካባቢ ነው ያለኸው? እኔ እዚሁ እንግዲህ አዳማ ናዝሬት ነኝ ያለሁት፣ የናዝሬት ነዋሪ ነኝ። እሺ እዚሁ ቀበሌ አስር አካባቢ ነው ቀበሌ አስር እዚሁ ነው ያደግኩት፣ እዚሁ ነው የምኖረው። በጣም ጥሩ እንግዲህ አዲስ ዓመት ሊገባ ሁለት ቀኖች ነው የሚቀሩት፣ ያው ዋዜማው ላይ እንገኛለን እና እንዴት ነው ናዝሬት እና በዓል ዋዜማ ምትባሉ በጣም ደስ ይላል። ቤተሰብ ከተለያየ ቦታ ይመጣሉ። አሁን በጣም ጥሩ ነው፣ ለመክ ብለዋል። ድባቡ መጠዋል። ደስ የሚል በዓል እንግዲህ እሱ ነገ ነው። ነገ እንግዲህ ከወንድሜ ጋር አብረን ወደን ገበያውን አይተን አይ በጣም ነገ ነው። ወይም ዛሬ እንግዶች ምናምን ፋሚሊ ተማሪዎችን ምናምን ይመጣሉ። ወንድሞቼ ጥሩ ነው። ደስ ይላል። በዓሉ ደስ ይላል። ያው ከአሁን ጀምሮ በደንብ አዳማ እንግዲህ ተቀውጣለች። ጥሩ ነው ደስ ይላል። በጣም ደስ ይላል። እንግዲህ ያው በዓል ነውና መልካም ምኞት መግለጫ ለኢትዮጵያ ህዝብ፣ ለጓደኞች፣ ለምትፈልገው ሰው የመልካም ምኞት መግለጫ ማስተላለፍ ትችላለህ። ያ እሺ፣ በጣም አዲሱን አመት እንግዲህ የሰላም፣ የፍቅር፣ የብልጽግና ለቤተሰቦችም ለመላው የኢትዮጵያ ህዝብም እንዲሆን ልንመኛለሁ። ለአንተም ጀመር እሺ፣ እሺ። ዳኒ በጣም ነው የማመሰግነው ስለ ጊዜ Out of it, to walk there, walk there, out of it, to walk there, walk there, to walk there. Would I learn? Caddle, the letter, the To two shows

ጓጓዳ ሳንን ለያየ ባዳ ዘመት አንድ ነው ሆነ ባሁዳ ዘሌ፣ እንዴነ ሰላም? ሰላም እግዚአብሔር ይመስገን። ያው እንግዲህ በዓል ደርሷል ነው እንዴት ነው የምታከብረው? በዓል በዓል እንግዲህ በዓል አዲሱን አመት ለመቀበል ተፍ ተፍ እያልን ነው። የቤቱ የስራ ኃላፊነት ባይኖርብንም ያው እየተሟሟቀ ነው። እንግዲህ ዘጠኝ አመት ልትቀበል ነው። እሺ እንግዲህ መልካም ምኞትን ለጓደኛ ለዘመድ፣ እንዲሁም ለኢትዮጵያ ሕዝብ አስተላልፍና እንሰነባበት ዘሌ እሺ እሺ እንግዲህ በመላው ዓለም በኢትዮጵያ እንዲሁም በአርማዶ በስራ ጉዳይ ያላችሁ ኢትዮጵያውያን ወንድምና እህቶቻችን እንደዚህም እንደዚሁም ደግሞ ይህ የኢትዮጵያ አዲስ ዓመት የሚመለከታቸው በሙሉ እንኳን ለሁለት ሺህ ዘጠኝ አዲስ አመት በሰላም አደረሳቸው። አዲሱ አመት የሰላም የጤና የደስታ የብልጽግና ይሆንልን እላለሁ። እንግዲህ ይሄን የተናገርኩት ጋቢናውኝ ነው፣ ጋቢናውኝ ነው። እሺ መልካም በዓል። በጣም በጣም ዘ ሌላንተ ምንድነው በጣም ነው በጣም ባመትባል ጫወታ፣ በመትባል እስክስታ ዘመድ ተሰብስቦ ሳቅና ጫወታ ሰላምታን ያቀርባል ሁሉም በፈገግታ። በመትባል እንጠጅ እንጠጣለን፣ በመትባል ቁርጥ እንበላለን። በሬም ይታረዳል በግና ሙጉቱ ያለእናት ያላባት አይደርስልም ቤቱ። የክት ልብስ ይውጣ ጋቢና ነጠላ። እናስታርቃለን ጎረቤት ሲጣላ። ሲኒውም የሚደርደር ቡናውም የሚፈላ እጣንም ይቻቻ

So I got a የተከበራችሁ አድማጮቻችን እንግዲህ ያደመጣችሁት የመጨረሻው ሙዚቃችን የነበረው ከዚህ በፊት ያደመጣችሁት የቦሪት ውሃለም ዓመት በዓል የተሰኘ ሙዚቃ ነው። እንግዲህ በዓል ደርሷል፣ አዲስ ዓመት ደርሷል። ሁለት ቀን ነው የቀረው፣ ዜማው ላይ ነው የምንገኘው። እንግዲህ ከዚህ ከጋቢና ቪኦኤ ሙሉ አዘጋጆች በሙሉ ወደ እናንተ መልካም በዓል እንዲሆንላችሁ መልካም ኒውዛችን እናስተላልፋለን። ሳስተናግዳችሁ የነበርኩት ዲጄ ፋትሱ ነኝ ፕሮዲሰር ሞክቢል አብሮን

buy a boy. i buy in a just seven Deja atalant, what was the boat? What the